በመጀመሪያም አርስተ ዜናው የአሸባብ ታጣቂዎች ማዕከላዊ ሶማሊያ ውስጥ የአፍሪቃ ሕብረት ጦር የለቀቀውን አንድ ብዙ ሰዎች የሚኖሩበትን ከተማ ተቆጣጠሩ። ይህ አሸባብ ከ ከአርብ ዕለት ጀምሮ በቁጥጥሩ ስር ያስገባው ሦስተኛው ከተማ መሆኑ ነው። ሳውዲ አረቢያ ና ተጣማሪዎቿ የየመን ዋና ከተማ ሰንዓ ላይ ዳግም የአየር ጥቃት ፈጸሙ። የአካባቢው ነዋሪዎች እንደገለጹት የጸጥታ ኃይላት መምሪያ ላይ ና ጦር መሳሪያ ግምጃ ቤት ላይ ጥቃት ደርሷል። ስድስት ሺህ የሚጠጉ ስደተኞች በሃንጋሪ ና ኦስትሪያ በኩል አድርገው ዛሬ ደቡብ ጀርመን መግባታቸው ተገለጸ። ፖሊስ በጠቅላላው አስር ሺህ የሚጠጉ ስደተኞች ዛሬ ሚዩኒክ ይገባሉ ተብሎ እንደሚጠበቅ አስታውቋል። ዜናው በዝርዝር የአሸባብ ታጣቂዎች ማዕከላዊ ሶማሊያ ውስጥ የአፍሪካ ህብረት ጦር የለቀቀውን አንድ ብዙ ሰዎች የሚኖሩበትን ከተማ ተቆጣጠሩ። ይህ አሸባብ ከአርብ ዕለት ጀምሮ በቁጥጥሩ ስር ያስገባው ሶስተኛው ከተማ እንደሆነ የአካባቢው ባለስልጣናት ገልጿል። የአፍሪካ ህብረት ሰላም አስከባሪ ኃይል ወይም አሚሶም በሂራን ግዛት የንግድ ማዕከል የነበረው የቡቅዳ ከተማን ለቆ የወጣው ቅዳሜ ሌሊት ነው። አሚሶም ቡቅዳን ለአንድ ወር ገደማ በቁጥጥር ስር አውሎ ነበር። የአካባቢው ነዋሪዎች ሁለቱም ወገኖች እንዳሰቃዩቸው ተናግሯል። አንዳንዶች ደግሞ አሸባብ መልሶ ከተማውን በመቆጣጠሩ ደስተኛ እንደሆኑ ገልጸዋል። ከቦቅዳ ከተማ በተጨማሪ ባለፉት ሁለት ቀናት ውስጥ በአሸባብ ቁጥጥር ስር የወደቁት ሁለት አነስተኛ ከተሞች የወደብ ከተሞች ናቸው። አንድ ህሙማን የሚመላለሱባት የሴኔጋል አይሮፕላን በሀገሪቱ የባህር ዳርቻ ላይ መከስከሷን ዛሬ ባለስልጣናት አስታወቁ። አይሮፕላኗ ፈረንሳያዊ በሽተኛን ጨምሮ ሰባት ሰዎችን አሳፍራ ነበረ። ከቡርኪና ፋሶ ወደ ሴኔጋል ትበር የነበረችው አይሮፕላን ከራዳር የተሰወረችው ቅዳሜ ማምሻው ላይ እንደነበር የሴኔጋሉ መግለጫ ይጠቁማል። የሴኔጋል አየር ኃይልም ከቀኑ አስር ሰዓት ከ ሰላሳ አምስት ደቂቃ ከዋጋዱጉ ወደ ዳካር ጉዞ ጀምራለች የተባለችውን አይሮፕላን የደረሰችበትን ለማወቅ ማፈላለጉን ገልጿል። አይሮፕላኗ ንብረትነቷ የአንድ የሴኔጋል የግል ድርጅት እንደነበረም ተመልክቷል። ወደ ዳካር ትበር የነበረችው አይሮፕላን ከበሽተኛው ባሻገር አንድ የሴኔጋል ሐኪምና ሁለት ነርሶችን እንዲሁም ሶስት የበረራ ሰራተኞችን አሳፍራ ነበረ። አንድ የሴኔጋል የመገናኛ ብዙኃን እንደዘገበው አይሮፕላኗ የተከሰከሰችው ነዳጅ በመጨረሻዋ ሳይሆን አይቀርም። ሳውዲ አረቢያና ተጣማሪዎቿ የየመን ዋና ከተማ ሰናአ ላይ ዳግም የአየር ጥቃት ፈጸሙ። የአይንማኞች እንደገለጹት በሳውዲ አረቢያ የሚመራው ኃይል በሁቴ አማጽያንና በደጋፊዎቻቸው ላይ ከባድ እርምጃ ሰንዝረዋል። በዚህ መሰረት ጥምር ኃይሉ ኢላማ ያደረገው ደቡብ ሰነአ ሀዳ ውስጥ የሚገኘው የጸጥታ ኃይላት መምሪያ ላይና በከተማዋ በስተ ሰሜን የሚገኙ የሁቲ አማጽያን ይዞታዎች ላይ ነበር ተብሏል። የአካባቢው ነዋሪዎች እንደገለጹት የደረሰው ከፍተኛ ፍንዳታ በርካታ ሰዎች አካባቢውን ለቀው እንዲሰደዱ ዳርጓቸዋል። ከዚህም ሌላ በአማጽያን ቁጥጥር ስር የነበረ ጦር መሳሪያ ግምጃ ቤት መቃጠሉን ምስራቅ ሰንዓ የሚገኙ የዓይን እማኞች ተናግረዋል። አድማጮች የምትከታተሉት ከዶይቼ ቬለ የሚተላለፈውን የዓለም ዜና ነው። ስድስት ሺ የሚጠጉ ስደተኞች በሃንጋሪና ኦስትሪያ በኩል አድርገው ዛሬ ደቡብ ጀርመን መግባታቸው ተገለጸ። ፖሊስ በጠቅላላው አስር ሺ የሚጠጉ ስደተኞች ዛሬ ሙኒክ ይገባሉ ተብሎ እንደሚጠበቅ አስታውቋል። የኦስትሪያ የባቡር ድርጅት ቅዳሜ ዕለት ከሃንጋሪ የመጡ አስራ አንድ ሺ ገደማ ስደተኞች ወደ ጀርመን የሚጓዙበትን መንገድ ማመቻቸቱን አስታውቆ ነበረ። ስደተኞቹ የመጡት ከሶሪያ አፍጋኒስታንና ኢራቅ እንደሆነ ተናግረዋል። የጀርመን የድንበር ፖሊስ ትናንትናና ዛሬ ብቻ በጠቅላላው 17 ሺህ የሚደርሱ ስደተኞች ጀርመን ይገባሉ ብሎ እንደሚገመት አስታውቋል። በአጭር ጊዜ ውስጥ ይህን ያህል ስደተኞች ጀርመን ሊገቡ የቻሉት ሃንጋሪ ውስጥ አርብ ለሊት ከስደተኞቹ ጋር በተነሳው ቀውስ ምክንያት ሃንጋሪ ስደተኞቹን ወደ ፈለጉት ሀገር እንዲሄዱ እንድትፈቅድላቸው ጀርመንና አውስትሪያ በመስማማታቸው ነው። በሌላ ዜና የጀርመን መራሄተ መንግስት አንጌላ ሜርክል ሰሞኑን ሃንጋሪ አግታ ያቆየቻቸው ስደተኞች ወደ ጀርመን እንዲጓዙ መፍቀዳቸውን የክርስቲያን ሶሻል ህብረት ፓርቲ በእንግሊዝኛ መጻሩ ሲኤስኡ በጥብቅ አወገዘ። የጀርመኑ ጋዜጣ ቢልድ አምዞንታግ እንደዘገበው፣ ህብረቱ ቅዳሜ ምሽት ባካሄደው የስልክ ውይይት ሁሉም የፓርቲው ሊቀመናብርት ውሳኔው ስህተት ነበር በሚለው ተስማምተዋል። ዛሬ ምሽት በቻንስለሯ ምክር ቤት የክርስቲያን ሶሻል ህብረቱና የሶሻል ዲሞክራት ፓርቲው አመራር በሚሰበሰቡበት ወቅት ጀርመን ልትቀበለው የምትችለው የስደተኛ አቅም ጉዳይ የመነጋገሪያ ርዕስ እንደሚሆን ተገልጿል። የክርስቲያን ሶሻል ህብረት ፓርቲ ዋና ጸሐፊ አንድሪያስ ሾየር ወደ ጀርመን ብቻ የሚጎርፈው የስደተኛ ማዕበል መገታት አለበት ሲሉ ለጋዜጣው ተናግረዋል። የአውሮፓ ህብረት የአባልነት ጥያቄን በተመለከተ ብሪታንያ ልታካሂደው ባቀረችው ህዝበ ውሳኔ ውጤቱ ሊቀለበስ ይችላል በሚል ያሰጋል። በሀገሪቱ የተደረገ አንድ መጠይቅ እንደሚያመላክተው ለመጀመሪያ ጊዜ አብላጫ ብሪታንያውያን ሀገሪቱ የአውሮፓ ህብረትን ለቃ ብትወጣ እንደሚመርጥ አመላክቷል። ይህንን የዘገበው ሰንደይ ታይምስ የተሰኘው ጋዜጣ ነው። በዚህም መሰረት ከተጠያቂዎቹ 43 በመቶ ሀገራቸው ከአውሮፓ ህብረት ለቃ ብትወጣ ሲሹ 40 ከመቶ በህብረቱ መቆየቱን ይፈልጋሉ። 17 ከመቶ ደግሞ አስተያየት ከመስጠት ተቆጥበዋል። ሐሙስና አርብ በተከናወነው መጠይቅ 1004 ሰዎች ተካፍሏል። ይህንኑ ጥያቄ አስመልክቶ ባለፈው ሐምሌ በተካሄደው መጠይቅ 45 ከመቶ ነዋሪ ብሪታንያ የህብረቱ አባል ሆና እንድትቆይ ይፈልግ ነበረ። የተጠያቂዎቹ አቋም ከአውሮፓ የስደተኞች ቀውስ ጋር ግንኙነት ይኖረዋል ተብሎ ይታመናል። ይህ ዶችቬለ ነው። አድማጮች፣ የዕለቱ ዜና ከማብቃቱ በፊት አርዕስተ ዜናው በድጋሚ ነው። የአሸባብ ታጣቂዎች ማዕከላዊ ሶማሊያ ውስጥ የአፍሪቃ ህብረት ጦር የለቀቀውን አንድ ብዙ ሰዎች የሚኖሩበትን ከተማ ተቆጣጠሩ። ይህ አሸባብ ከአርብ ዕለት ጀምሮ በቁጥጥሩ ስር ያስገባው ሶስተኛው ከተማ መሆኑ ነው። ሳውዲ አረቢያና ተጣማሪዎቿ የየመን ዋና ከተማ ሰናአ ላይ ዳግም የአየር ጥቃት ፈጸሙ። የአካባቢው ነዋሪዎች እንደገለጹት የጸጥታ ኃይላት መምሪያ ላይና ጦር መሳሪያ ግምጃ ቤት ላይ ጥቃት ደርሷል። ስድስት ሺህ የሚጠጉ ስደተኞች በሃንጋሪና ኦስትሪያ በኩል አድርገው ዛሬ ደቡብ ጀርመን መግባታቸው ተገለጸ። ፖሊስ በጠቅላላው አስር ሺህ የሚጠጉ ስደተኞች ዛሬ ሙኒክ ይገባሉ ተብሎ እንደሚጠበቅ አስታውቋል። ዜናው በቃ በእኔ በኩል መልካም ምሽት።